ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ተወላጇ ሜሪ የባለቤታቸው ልዑል ፍሬድሪክን የዴንማርክ ንጉሥ አስረኛ መሆንን ተከትለው ለንግስትነት በቁ። መቶ ቀናትን ያስቆጠረው የጋዛ እስራኤል ጦርነት በታንክና የአየር ድብደባ ቀጥሏል። ቶተንሃምና ማንቸስተር ዩናይትድ አቻ ተለያዩ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትራሊያ ተወላጇ ሜሪ የባለቤታቸውን ልዑል ፍሬድሪክ የዴንማርክ ንጉሥ አስረኛ መሆኑን ተከትለው ለንግሥትነት በቅተዋል። አዲሶቹ የዙፋን ወራሾች ንግሥናቸውን መቀበላቸውን የሚያበስረውን የቤተ ክርስቲያን ደወል ተከትሎ በእጅጉ ዝነኛ የሆኑትን የንጉሣውያን ቤተሰብ ለማየት በሦስት ዲግሪ ሴልሲየስ በአስር ሺዎች የሚቆጠሩ ኮፐንሃገን ታድመዋል። ንጉሥ ፍሬድሪክና ንግሥት ሜሪ በሆታ የተቀበላቸውን ሕዝብ በሞቀ ሰላምታ የተቀበሉ ሲሆን ንጉሥ ፍሬድሪክ ስሜታቸው ፈንቅሎ ፊታቸው ላይ የፈሰሰ እምባቸውን ጠርገዋል። ንጉሥ ፍሬድሪክና ንግሥት ሜሪ በሲድኒ 2000 ኦሎምፒክ ወቅት የተገናኙበት ስሊም ኤንን ጨምሮ በአውስትራሊያ የተለያዩ ከተሞች በዓለ ሲመቱን አስመልክቶ ትናንት እሁድ ጥር አምስት ቀን ኩነቶች ተካሂደዋል። የበዓለ ሲመቱን ፋይዳ በተመለከተ የናሽናል ስፓርቲ የሕዝብ ተወካዮች ምክር ቤት አባል ባናቢ ጆይስ ታሪክ አጣቅሰው ሲናገሩ 1901 አውስትራሊያ ዳኒሽ ኩዊን አሌክዛንድራ ማሪድ ኤድዋርድ 7 ንግሥት አሌግዛንድራ ከኤድዋርድ ሰባተኛ ጋር ተጋብተው ከ1901 እስከ 1910 በንግሥና ቆይተዋል። አውስትሬልያ የዳንሽ ንግሥት ነበራት። አሁን ደግሞ አውስትሬልያ የዴንማርክ ንግሥት አላት። ንግሥት ሜሪ ፍሬድሪክና ሜሪን ከሰገነት ላይ ለመመልከት ለታደምነው በመቶ ሺዎች የምንቆጠር ታዳሚዎች ይህ ትልቅ ነገር ነው፣ ትልቅ ትዕይንት ነው። አንዱ የእኔ የሥራ ባልደረባ እንዳለው ያ የአውስትራሊያውያን ለእኩልነት የማመን ተፈጥሯዊ ባሕሪ ነው ብለዋል። ለንጉሥ ፍሬድሪክና ንግሥት ሜሪ ለንግሥና መብቃት አስባብ የሆነው የ83 ዓመቷ የንጉሥ ፍሬድሪክናት ንግሥት ማርግሬት በጤና መጓደል መንበረ ዙፋናቸውን ለልጃቸው ለማውረስ በመወሰናቸው ሳቢያ ነው። እስራኤል በሐማስ የኦክቶበር 7 ጥቃት በኋላ የከፈተችው ጦርነት መቶኛ ቀኑን በደፈነበት ዕለት ደቡብና ማዕከላዊ ጋዛን በተዋጊ አውሮፕላንና ታንኮች ደብድባለች። የግንኙነትና የኢንተርኔት አገልግሎት ለሶስት ተከታታይ ቀናት መቋረጥ የድንገተኛ አደጋ አገልግሎት ሰጪዎችና አምቡላንስ ሠራተኞችን ሥራ አውኳል። ከኦክቶበር 7 አንስቶ 24 ፍልስጤማውያን ሲገደሉና ከ60 ሺህ በላይ ሲቆስሉ ከእስራኤል ወገን 1 200 ተገለዋል፣ 240 ታግተዋል። ይህ በእንዲህ እንዳለም የአውስትሬሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ ዛሬ ሰኞ ጥር 6 የመካከለኛ ምስራቅ ጉብኝታቸውን ጀምረዋል። ሴናተር ዎንግ የውጭ ጉዳይ ሚኒስትር ከሆኑ ወዲህ ለመጀመሪያ ጊዜ በሚያካሄዱት የአንድ ሳምንት የመካከለኛው ምስራቅ ጉብኝታቸው እስራኤል ጆርደን፣ በእስራኤል ቁጥጥር ስር የሚገኘውን የፍልስጤም ግዛትና የተባበሩት አረብ ኤሚሬቶችን ይጎበኛሉ። የውጭ ጉዳይ ሚኒስትሯ የሁቲስ የቀይ ባሕር ጥቃትን አስመልክተው አውስትሬሊያ ለቀጠናው ሰላም ከሽርካዎቿ ጋር ተባብራ እንደምሠራ ተናግረዋል። በሌላ በኩል ሄዝቦላህ በቅርቡ የዩናይትድ ስቴትስ እና እንግሊዝ በሁቲ ሚሊሻዎች ላይ የሰነዘሯቸው ጥቃቶች የቀይ ባሕርን የዓለም መርከቦች ጉዞ እንደሚጎዳ ከሊባኖስ አስታውቋል። የሂዝቦላህ መሪ ሐሰን ናስራላ አሜሪካ ጦርነትን እያስፋፋች ነው ሲሉ በቴሌቪዥን በሰጡት መግለጫቸው ከሰዋል። አክለውም አሜሪካውያን ቀይ ባሕር ላይ የፈጸሙት ሁሉንም የባሕር ላይ እንቅስቃሴ ይጎዳል። መርከቦች ወደ ፍልስጤም ባይጓዙም፣ መርከቦች የእስራኤል ባይሆኑም፣ ሌላው ቀርቶ መርከቦቹ ከጉዳዩ ጋር አንዳችም ግንኙነት እንኳ የሌላቸውም ቢሆኑ ስለምን ምን ባሕሩ የውጊያዎች የሚሳኤሎች፣ የድሮኖችና የተዋጊ መርከቦች መድረክ ሆናልና ጸጥታን ያደፈርሳል ብለዋል። ባለፈው ሳምንት መጨረሻ በሜልበርን ሰሜን ምዕራብ ክፍለ ከተማ ሴንት ኦቨንስ የመስተንግዶ ማዕከል በኤርትራውያን አውስትራሊያውያን ማኅበረሰብ የመንግሥት ደጋፊዎችና ተቃዋሚዎች መካከል በተቀሰቀሰ አንድ ግጭት ወደ መቶ የሚጠጉ ግለሰቦች መሳተፋቸው ተገልጧል። በግጭቱ ሳቢያም አሥራ አራት ሰዎች ላይ የመቁሰል አደጋ የደረሰ ሲሆን አሥሩ የሆስፒታል የሕክምና እርዳታ ለማግኘት ግድ ተሰኝተዋል። አጥሮች ፈርሰዋል። የመስታወት መስኮቶች በድንጋይ ተመተዋል። እስከ ቅዳሜ ምሽት የቪክቶሪያ ፖሊስ ክስተቱን በመመርመር ላይ ነበር። ከቁጥጥር ውጪ የሆነ የደን ቃጠሎ በሰሜናዊ ፐርዝ በቤቶችና የሰዎች ሕይወት ላይ ስጋትን አሳድሯል። ነዋሪዎች በአስቸኳይ ቀያቸውን ለቀው እንዲወጡም ማስጠንቀቂያ ተሰጥቷቸዋል። ከከተማይቱ 60 ኪሎ ሜትር ላይ ለሚገኙ የጂንጂን አካባቢዎች የአስቸኳይ ጊዜ ማስጠንቀቂያው የተሰጠው ዛሬ ሰኞ ጥር 6 ማለዳ ላይ ነው። 250 ያህል የእሳት አደጋ ሠራተኞች የእሳት ቃጠሎን በቁጥጥር ስር ለማድረግ እየታገሉ ሲሆን ከወዲሁ 2600 ሄክታር የአካባቢ ውድመት ደርሷል። የቻይና የውጭ ጉዳይ ሚኒስትር ዋንጊ የታይዋንን የምርጫ ውጤት አሌ በማለት ነፃ አገር የመመስረት እሳቤ ብርቱ ቅጣትን እንደሚያስከትል አስጠንቅቀዋል። የቻይና የውጭ ጉዳይ ሚኒስቴርና በዓለም ዙሪያ ያሉ ኤምባሲዎች አዲስ ለተመረጠው የታይዋን ዲሞክራሲያዊ ተራማጅ ፓርቲንና ተመራጭ ፕሬዚዳንት ዊልያም ላይን እንኳን ደስ ያላችሁ ያሉ የውጭ አገር መንግሥታትን አውግዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ለታይዋኑ ፕሬዚዳንት የላኩትን የእንኳን ደስ አሎት መልእክት አስመልክቶ ቻይና በይፋ ቅሬታዋን ገልጣለች። ታይዋን የቻይና አካል እንጂ ራሷን የቻለች አገር አይደለችም በማለት። ቶተንሃምና ማንቸስተር ዩናይትድ ሁለት ለሁለት ተለያይተዋል። ሁለቱ የእግር ኳስ ቡድኖች አቻ ለአቻ የተለያዩት ትናንት እሁድ፣ ጥር አምስት ባካሄዱት ግጥሚያ ነው ዩናይትድ ሁለቱን ግቦች ያስቆጠረው በራሙስ ሆይላንድና ማርከስ ራሽፎርድ አማካይነት ሲሆን በአውስትራሊያዊ አሰልጣኝ ኤንጂ ፖስቴ ኮግሉ ለሚመራው ቶተንሃም የአቻ ግቦቹን ያስቆጠሩት ሪች ሊሰንና ሮድሪጎ ቤንሳንከር ናቸው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ47 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማልን። ፐርስ በአብዛኛው ፀሐይማ ይሆናል። ዝቅተኛ 22፣ ከፍተኛ 35። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 23፣ ከፍተኛ 34። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 19፣ ከፍተኛ 30። ሆባርት ፀሐይማ ይሆናል። ዝቅተኛ 14፣ ከፍተኛ 29። ካምብራ ብራ ይሆናል። ዝቅተኛ 13፣ ከፍተኛ 2 23። ሲድኒ ያካፋል ዝቅተኛ 20 ከፍተኛ 26። ብሬስበን ያካፋል ዝቅተኛ 23 ከፍተኛ 28። ዳርዊን ይዘንባል ዝቅተኛ 26 ከፍተኛ 31። አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 12 ከፍተኛ 24። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ተወላጇ ሜሪ የባለቤታቸው ልዑል ፍሬድሪክን የዴንማርክ ንጉሥ አስረኛ መሆኑን ተከትለው ለንግሥትነት በቁ። መቶ ቀናትን ያስቆጠረው የጋዛ እስራኤል ጦርነት በታንክና የአየር ድብደባ ቀጥሏል። ቶተንሃምና ማንቸስተር ዩናይትድ አቻ ለአቻ ተለያይተዋል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።